የፓርቲው መሪ ፕሮፌሰር ብርሃኑ ነጋ በደሴ ከተማ ከአባላት ደጋፊዎቻቸው ጋር በተደረገ ውይይትና የምረጡ እንቅስቃሴ ላይ እንደገለጹት ምርጫው በሰላማዊ ዴሞክራሲያዊና ፍትሐዊ መንገድ ከተጠናቀቀ ስድስተኛ ሀገራዊ ምርጫ የኢትዮጵያን ህልውና ከታደገው የአድዋ ድል ጋር የሚነጻጸር ስኬት ይኖረዋል ሶስት ሺህ ዓመት ታሪክ ያላት ሀገር አንድ ጊዜ ዴሞክራሲያዊ መንግስት መርጣ አታውቅም በዚህ ጊዜ መወለዳችን በዚህ ጊዜ መፈጠራችን ይሄን ታሪክ የመስራት እድል ትልቅ ትርጉም ያለው የኢትዮጵያ ህዝብ ነፃ የሚሆንበት ጊዜ ይሄ ጊዜ ነው። ማሸነፍም መሸነፍም በዴሞክራሲያዊ ስርዓት እኩል ሚዛን አላቸው። እንደ ፕሮፌሰር ብርሃኑ ማንም ያሸንፍ ማንም፣ በትክክለኛ መንገድ ይሄ ምርጫ ካለቀ ሁላችንም እናሸንፋለን። ሁላችንም ምክንያቱም በታሪካችን ለመጀመሪያ ጊዜ ዲሞክራሲያዊ በሆነ አገር ውስጥ መኖር እንጀምራለን። ከዛ በላይ ማሸነፋለን። ፓርቲያቸው በውድድሩ መንግስት ለመመስረት የሚያስችለውን የጩዎች ቁጥር እንዳቀረበ የሚገልጹት ፕሮፌሰር ብርሃኑ በምርጫው ሙሉ በሙሉ ውጤት ባያስመዘግቡ እንኳ ጥምር መንግስት ለመመስረት የሚያስችል እድል እንዳለ አስታውቀዋል። ፓርቲያቸውን አንዳንዶች ለመንግስት የወገነ አልፍ ሲልም የብልጽግና ፓርቲ ግልባጭ ሲሉ ይፈረጁታል። ፕሮፌሰር ብርሃኑ ግን በዚህ አይስማሙም። በማንነት ላይ የተመሰረተውን የፖለቲካ ስርዓት ቀዳሚ የልዩነታቸው ምንጭ እንደሆነ በማሳየት ፖለቲካችን ከአሁን በኋላ በዜግነት እኩልነት ላይ ተመስርቶ ካልሆነ በቀር በሌሎች ማንነቶች ዙሪያ ያሰባሰብነው ዕለት ሰላም አናገኝም። ይኸው ባለፈው 30 ዓመት ስና የነበረው መከራ፣ በተለይ ባለፈው ሶስት ዓመት ስና የነበረው መከራ ፖለቲካችን የዛ አይነት ስለሆነ ነው። ከዛ ሳንወጣ ሰላም የሚባል ነገር አናገኝም። ከዛ ሳንወጣ መልካም አስተዳደር የሚባል ነገር አናገኝም። በዘር ምክንያት የተሰባሰቡ ሰዎች የመንግስት ስልጣን በሚይዙበት ጊዜ በዘር ተሰባስበው የጦር ኃይል ማከማቸት በሚጀምሩበት ጊዜ ከዛ በኋላ ስለ ሰላም ልናዋራ፣ ማን ማንን ቀድሞ ያጠፋል ነው ጥያቄው። ማን ነው ጠንካራ፣ ማን ነው የተሻለ አቅም ያለው የሚል እንትን ውስጥ ነው የምንገባው። እንደውም ብዙ አገሮች ከብሄር ጋር እንኳን የተያዘ ፖለቲካ የአገር መጥፊያ ነው ብለው የብሄር ፖለቲካ የሚባል ነገር የሚቃወሙ አንድ አገር ዝም ብሎ በፈለገ ጊዜ መገንጠል ትችላለህ እያልክ ለቀህ ከዛ በኋላ አገር የሚባል አይኖርም። እርስ በርስ ጦርነት ውስጥ ነው የምትገባው። በየክልሎቹ ልዩ ኃይል በሚል የተቋቋሙት አካላት በፌዴራል እዝ ስር እስካልዋሉ ድረስ ኢትዮጵያ ውስጥ ያለውን የሰላም እጦት፣ የግጭቶች መስፋፋት፣ የሰዎች መሞት ነው መፈናቀል ይታደጋል ብለው አያም ነው። ይሄ ልዩ ኃይል የሚባል ነገር በህገ መንግስት የሌለ በየትም አይነት አገር የአንድ አገር መንግስት ምንጊዜም በሞኖፖል የሚይዘው አንድ ነገር ነው፣ ጉልበት የመጠቀም ኃይል ሁል ጊዜም የዋና መንግስት ኃይል ምክንያቱም በጋራ ደህንነታችን ማስጠበቅ የሚችለው ይሄንን ጉልበትን የመጠቀም ሞኖፖል ስለሚኖረው። ባለፈው ሶስት ዓመት በተደረጉ ግጭቶች በአብዛኛው እነኚህ የልዩ ኃይሎች በአንድ መልኩ ወይም በሌላ ተሳታፊ ነበሩ። የተረጋጋ ሰላም ያለው ማህበረሰብ እንፍጠር ካልን በምንም አይነት ለሌላ የሚታዘዝ ጦር ያለበት አገር እንደዛ አይነት ሰላም ሊያገኝ አይችልም። አየ ሶ በዚህ ምክንያት ልዩ ኃይል የሚባለው ህገ ወጥ ነው። በልዩ ኃይል ስር የተሰባሰቡ ወገኖቻችን ከፌዴራል ኃይሎች ጋር መቀላቀል አለበት። ለአንድ ብሔር ታዛዥ የሆነ ጦር መኖር የለበትም። በክልሎች መኖር ያለበት ተራ ወንጀል የሚከላከል ፖሊስ። ኢዜማ ኢትዮጵያ ውስጥ ያለው የመሬት ፖሊሲ በየጊዜው እያሻቀበ ለመጣው የዋጋ ንረትና የኑሮ ውድነት ምክንያት መሆኑን በመጥቀስ በምርጫው ቢያሸንፍ ከህዝቡ ጋር በመምከር ማሻሻያ እንዲደረግ ይፈልጋል። ይህም አሁን ካለው የመንግስት አቋም ኢዜማን እየተለየ ያደርገዋል ብለዋል። የዋጋ ንረቱ የመጣው በቂ ምግብ ስለማናመርት ዛሬ 15 20 ዓመት በመሬት ጉዳይ ላይ ጥናት አጥንተን ነበር፣ የኢኮኖሚክስ ባለሙያዎች ማህበር ኃላፊ በነበርኩ አንድ ገበሬ በኢትዮጵያ ደረጃ በአማካይ የሚደርሰው በቤተሰብ ከ1 ሄክታር በታች ነው 0.9 ሄክታር። ወደ ደጋው ስትሄድ እንደውም እያነሰ እያነሰ ነው የሚሄደው። እና ያን ጊዜ ያነሳ ነው ጥያቄ ነበር፣ እንዴ እንዴት አድርጎ ነው አንድ ገበሬ ይህን ያክል ቤተሰብ ይዞ በኩርማን መሬት ቀንሶ ቀንሶ አሁን ወደ ዜሮ ነጥብ አምስት ዜሮ ነጥብ ስድስት ምናምን ደርሷል። እንኳን አምርቶ ለከተሜው ሊሸጥ ይቅርና ራሱን ማብላት ስለማይችል ካመረተው በተጨማሪ እንደገና እርዳታ ይፈልጋል። ቆጭ እጥረት በሚኖርበት ጊዜ ዋጋ እየጨመረ ይሄዳል። የኛ የግብርና ችግር ይሄ ይሄንን እንትን ለማድረግ የመሬት ፖሊሲያችንን መልሰን እንመልከተው። መሬት መሸጥና መለወጥ ለባለመሬቱ ሊፈቀድ ይገባዋል የሚል አቋም ያራምዳል። ይዜማ መሬት መሸጥ ከሆነ የሚያስፈራው በኢትዮጵያ ውስጥ በታሪክ እንደ ኢህአዴግ መሬት የሸጠ መሬትን የሚያክል ካፒታል ስልጣን ላይ ባሉ ቢሮክራቶች ከሚያዙ ገበሬው ከተሜውም የመሬት ባለቤትነት መብቱ ይከበርለትና የተወሰነ ገበያ ይፈጠር ገበያው ከመስመር አልፎ ይሄዳል ምንል፣ ከሆነ ዜን መጠበቂያ እናብጅለት። ያው ይሄ ነገር እንደምታውቁት የህገ መንግስት ጥያቄ ነው። በመጨረሻ ላይ የሚወሰነው ህብረተሰቡ ከፈቀደ ነው። ህብረተሰቡ ይላ አሁን ያለው ይቀጥልልኝ ካለ ይቀጥላል። ግን ቢያንስ ያን አማራጭ መስጠት ያስፈልጋል እንላለን። ለመልካም አስተዳደር እጦትና ለባሰ ድህነት እየዳረገ ያለው በመንግስታዊ መዋቅር ውስጥ የሚታየው ብልሹ አሰራር፣ በተለይም ሙስናን ማረም የትኩረት ማዕከሉ መሆኑ ተጠቅሷል። ጠቅላላ ኢትዮጵያ ከውጭ በእርዳታ የምታገኘው ገንዘብ ራፍሊ ወደ ሶስት ቢሊዮን ዶላር ነው። ከዚህ ሀገር ላይ በአመት ሶስት ቢሊዮን ዶላር ተሰርቆ ይወጣል። የመንግስት መስሪያ ቤት ሄዳችሁ ምንም ግቦ የሌለበት አግኝታችሁ ታውቃላችሁ? ቀበሌ ጋር ስትሄዱ መታወቂያ ለማግኘት አይን አይናችሁን ያያችኋል። ኮንትራት የሚባል ነገር የሚሰጠው በሙስና ታክስ የሚከፈለው በሙስና ከመንግስት ጋር ያለን ግንኙነት በሙሉ በመንግስት ሰዎች ዝርፊያ ላይ የተመሰረተው ነው። እንዴት ሀገር እንደዚህ ሆኖ ይበለጽጋል? የአገር ሀብት መዘረፉ ብቻ ሳይሆን የአገር ሀብቱ በአብዛኛው የሚዘረፈው ከድሃው ላይ። ስለዚህ ይሄ ድርብ ወንጀል ነው። ለዚህ ነው ይሄ ሙስና የሚባል ነቀርሳ ከዚህ ሀገር መጀመሪያ ማጥፋት ትልቁ የመንግስት ስራ መሆን አለበት ብዬ እንደ ኢዜማም የምናምነው ይህንን የተንሰራፋውን የሙስና ችግር ለመፍታት መፍትሄ ያሉትንም አስቀምጠዋል። መንግስትን በህዝብ ቁጥጥር ስር ማለት የመንግስት ሰዎች ህዝብን እንዲፈሩ ማለ ይሄንን እንዴት ነው የምታደርገው? በሁሉም ደረጃ ያሉ የመንግስት ሰዎች በቀጥታ በህዝብ የሚመረጡበትን መንገድ ማዘጋጀት አለ ቀበሌው ላይ የቀበሌው ህዝብ የመረጠው፣ ወረዳ ላይ የወረዳው ህዝብ የመረጠው፣ ዞን ላይ የዞኑ ህዝብ የመረጠው፣ ክልል ላይ የክልሉ ህዝብ የመረጠው፣ ጠቅላላ በቀጥታ በህዝብ ድምፅ የተመረጡ ሰዎች ካደረግን ሁሉንም ነገር ይፈተዋል ማለት ው። አንዱ ዋናው ሙስናን መከላከያ መንገድ እነኝን በየደረጃው ያሉ የመንግስት ሰዎችን በህዝብ ቁጥጥር ስር መዋል፣ ያኔ ትክክለኛው ፌዴራሊዝም በተግባር ይገለጻል፣ ይላሉ ፕሮፌሰሩ። በዓለም ላይ 27 ፌዴራል ሀገሮች ናቸው ያሉት። ከ27ቱ ኢትዮጵያ ብቻ ነው። አንድ በዘር ላይ የተመሰረተ ፌዴራሊዝም ያለበት አገር ነው። ስለዚህ እነሱ ፌዴራል ምን የሚሉት እነኚህ ዘጠኝ ክልሎች ስለፈጠሩ ይመስላቸዋል። እኛ ፌዴራሊዝም ነው የምንለው ክልሎቹ ስንት ይሆኑ? ዘጠኝ ይሆኑ? አስራ አምስት ይሆኑ? እሱ ብዙ መስፈርቶች አድርገን የምንወስኑ ይሆናል። በፖለቲካ እይታም ሆነ በፖሊሲ አማራጮች ኢዜማ የተለየ አቋም ቢኖረውም በአገር አንድነትና በሕዝብ ደህንነት ጉዳይ ላይ ግን በጋራ ለመስራት ዝግጁ መሆኑን አረጋግጠዋል። ለእኛ የሀገር አንድነት የሀገር ሰላም ከኢዜማም በላይ ኢዜማ አስር ጊዜ ይፈርሳታል እንጂ ለኢዜማ ድምፅ ለማግኘት ብለን አገር የሚያፈርስ ስራ በምንም አይነት መቼም አንሰራም። መቼም ከብልጽግና ጋር ብቻ አይደለም ከሌሎችም ድርጅቶች ጋር የአገርን አንድነት በማስጠበቅ የአገርን ሰላም በማስጠበቅ ከሚሰሩ ማናቸውም ኃይሎች ጋር እንሰራለን። አገርን አደጋ ላይ የሚጥሉ የአገርን ማህበረሰብ የሚከፋፍሉ፣ እርስ በርሳችን እንደ ባላንጣ እንደ ጠላት እንድንተያይ የሚያደርጉ ኃይሎች ጋር ግን ምንም ምንጠጣው ቡና የለንም። አ ከክልላቸው ውጭ የሚኖሩ አማራዎችን መጤ ወይም ሰፋሪ ብለዋል። ይህ ከፖለቲካ መሪና ኢትዮጵያዊነትን አቀነቅናለሁ ከሚል ምሁር የሚጠበቅ ነው ወይ የሚል ጥያቄም ከተሳታፊዎች ተሰንዝሮላቸው ነበር፣ እዛ ንግግር ላይ። በነገራችን ላይ አሁን ያለንበት ፖለቲካ እንደዚህ ያለ ዜጎችን በሚሰሩበትና በሚኖሩበት ቦታ ባይተዋር ያደርጋቸዋል። ይሄ መሆን የለበትም። ማንኛውም ኢትዮጵያዊ የትም ቦታ ሄዶ መኖር፣ መስራት አለበት። የንግግሩ መሰረት ይሄ ነው። መጤ የምትል ነገር ቀንጭበው ያወጡና ብርሃኑ ይላል አማራውን መጤ ያለው ደግሞ ኮ ራሳቸው የሚናገሩት ላይ አማራው ወይም ሌላውም ይላል። እንደው ሌላ ቢቀር እንደው ሌላውም የሚለው ከአማራ ውጭ ያለውን ማለት ነው። እንዴት ነው ክሱ? አማራውን መጤ ብሏል። ስሜት ለማነሳሳት ሰውን ብስጭት ውስጥ ለመክተት በስሜት ለመጋለብ የሚፈልጉ በስድብ የውሸት ነገር በመለጠፍ ፖለቲካውን ያሸነፉ ይመስላቸዋል እንዲህ አይነት ፖለቲካ ለአጭር ጊዜ ነው ኢዜማ በስድስተኛው ሀገራዊ ምርጫ ለመሳተፍ አራት መቶ የሚደርሱ ዕጩዎችን ያቀረበ ሲሆን በሰቆጣ ላሊበላና ኮምቦልቻ ከተሞች ተመሳሳይ ውይይቶች ተደርገዋል ለአሜሪካ ድምጽ ሬዲዮ መስፍን አራጌ